የሚስተር ዶናልድ ትራምፕና እና የሚስተር ኪም ጆንግ ኡን ታሪካዊ የተባለ አዲስ ግንኙነት ለአፍሪካ ምን ትርጉም አለው? ይህንን ጥያቄ ይዤ ዋና መሥሪያ ቤቱ ፕሪቶሪያ ወደሚገኘውና አዲስ አበባና ናይሮቢ ላይ ቢሮዎች ወዳሉት የደህንነት ጥናት ኢንስቲትዩት ደውዬ ተመራማሪውን ዘካሪ ዶናንፌልድን አነጋግሬ ነበር። በቅድሚያ በአፍሪካ ሀገሮችና በፒዮንግያንግ መካከል ያለው ግንኙነት ምን እንደሚመስል ዶናን ፌልድ ሲያብራሩ በአብዛኛው በምስራቁና በምዕራቡ ዓለም ለአስሮች ዓመታት ዘልቆ በነበረው ቀዝቃዛ ጦርነት መንፈስ የተቃኘ እንደሆነ ተናግረዋል። ሰሜን ኮሪያ ከአፍሪካ ጋር ያላት በንግዱም ሆነ በሌላው መስክ የሰፋ ግንኙነት ባይሆንም እንደ ዚምባብዌና ናሚቢያ ካሉ የደቡባዊ አፍሪካ ሀገሮች ጋር ግን የቆዩና የጠበቁ ግንኙነቶች እንዳሏት ጠቁመዋል። በሌላ በኩል ደግሞ በቀድሞዋ ሶቪየት ኅብረትና በኮሚኒስት አጋሮቿ በአንድ ወገን፣ በሌላ በኩል ደግሞ በምዕራቡ ዓለም ይካሄድ የነበረው ግብግብ አፍሪካ የእጃዙር የፍልሚያ አውድማቸው ነበረች ያሉት ሚስተር ዶናንፌልድ በዚያ ሁኔታ ውስጥ ሰሜን ኮሪያ የጦር መሳሪያ ለነጻነት ትግሎችና ሌሎችም ግጭቶች ትሸጥ እንደነበረ አስታውሰዋል። ንግድን በተመለከተ ዛካሪ ዶናንፌልድ ሲናገሩ እንዲህ ብለዋል። በሰሜን ኮሪያና በአፍሪካ መካከል ያለው ንግድ ብትመለከት በጣም አነስተኛ ነው። የሰሜን ኮሪያ ንግድ ከአፍሪካ ይልቅ በተሻለ የሚካሄደው ከአውሮፓ አህጉር ጋር ነው። በአህጉር ደረጃ ስናይ ከሰሜን ኮሪያ ጋር በመናገድ ሁለተኛው አውሮፓ ነው። ስለዚህ እንደ አውሮፓ አቆጣጠር በ2013ና በ2014 ሰሜን ኮሪያ ከአውሮፓ አህጉርና ከአፍሪቃ ጋር ተመሳሳይ የንግድ መጠን ነበራት። ሚስተር ዶናልድ ፌልድ በጠቀሱት የመንግሥታቱ ድርጅት መረጃ መሠረት ሰሜን ኮሪያ ከአፍሪካ ጋር ከአራት እስከ አምስት ከመቶ ድርሻ ያለው የንግድ ግንኙነት ነው ያላት ለኮሪያ ግዙፏ የንግድ ሸሪኳ ቻይና ስትሆን እስከ ሰማንያ ከመቶ የሚሆነውን ድርሻ እንደምትሸፍን ዶናልድ ፌልድ አመልክተዋል። በሌላ በኩል ግን ትራምፕ አምባገነን ከሚባሉት የሰሜን ኮሪያ መሪ ጋር መገናኘታቸው ዕውቅና ሊያሰጣቸው እንደሚችል አፍሪካን ጨምሮ ሌሎችም አምባገነኖችን ሊያደፋፍር በሌላ በኩል ደግሞ ትክክለኛው መፍትሄ ኃይለኛ ሆኖ መገኘት ነው የሚሉ መሪዎችን ሊያጀግን የሚችል እንደሆነ በሌሎች ተንታኞች የሚሰነዘረው ሐሳብ ከእውነት የራቀ አይደለም ብለው ያስባሉ ዶናን ፌልድ። በተለይ የትናንትናውን ስብሰባ ትርጉም አስመልክቶ እንዲህ ብለዋል። ሰሜን ኮሪያ ወደ ዓለም አቀፉ ማህበረሰብ የምትቀላቀል ከሆነና ከዓለም አቀፍ አጋሮች ጋር እንድትናገድ የሚፈቀድላት ከሆነ ከአፍሪካ ጋርም አጠቃላይ እድገት ሊኖር ይችላል። አፍሪካ እጅግ ሰፊ የንግድ ዕድል ያላት አህጉር ብትሆንም የኮሪያ ንግዷ ይህንን ያህል የገዘፈ ጫና የሚኖረው አይመስለኝም። በአፍሪካና በሰሜን ኮሪያ ግንኙነቶች ጉዳዮች ላይ የሚመክሩት ደቡብ አፍሪካ የሚገኙት የደህንነት ጥናት ኢንስቲትዩት ባልደረባ ዛካሪ ዶናንፌልድ ናቸው ማብራሪያውን የሰጡት።